ጎጃም ይልማና ደንሳ የሚገኙ የፓርቲው ኃላፊ ለሶስት ሳምንታት ያህል በእስር ላይ እንደሚገኙ መኢአድ አስታወቀ። የመላ ኢትዮጵያ አንድነት ድርጅት መኢአድ እንዳስታወቀው ጥር 16 2009 ከአዴት ከተማ የተያያዙት አቶ ስሜነህ ገሰሰ ስለ ምን ጉዳይ እንደታሰሩ ማወቅ አልቻለም። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል። የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ አንስቶ የመላው ኢትዮጵያ አንድነት ድርጅት ታስሩብኝ ካላቸው አባላቱ ይሄኛው የቅርብ ጊዜው ነው። የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ትናንት ለአሜሪካ ድምፅ እንዳብራሩት በጎጃም ይልማና ዴንሳ ወረዳ የሚገኙት የፓርቲው ሰብሳቢ ምክንያቱ ባልተገለጸ ሁኔታ በእስር ላይ ይገኛሉ። አቶ ስሜነ ገሰሰ የተባሉ ይልማና ደንሳ የመኢአድ ሰብሳቢ ናቸው። ይልማና ዴንሳ ወረዳ አሁን ለሶስተኛ ጊዜ መታሰራቸው ነው። በጣም የሚገርም ነገር አንደኛ ሽማግሌ ናቸው፣ ሁለተኛ ህመምተኛ ናቸው። ከዚህ ቀደም ታስረው በነጻ ተለቀዋል። እንደገና በክረምት ታስረው ተለቀዋል። አሁን ለሶስተኛ ጊዜ ከጥር 16 2009 ዓ ም ጀምሮ በአዴት ከተማ ማለት ያው ይልማና ደንሳ ወረዳ አዴት ከተማ ፖሊስ ጣቢያ ታስረው ፍርድ ቤት ሳይቀርቡ ከቆዩ በኋላ ከየካቲት ሶስት ቀን 2009 ዓ.ም ጀምሮ ወደ ባህር ዳር ከተማ ስለመወሰዳቸው መረጃው ደርሶናል። እኔ ግለሰብ ያው ቅድም እንዳልኩ በጣም በከፍተኛ ደረጃ የተንገላቱ እንዲሁም ደግሞ በህመም የሚሰቃዩ ናቸው እና አሁን ምን ደረጃ ላይ እንደደረሱ አላውቅም። ፓርቲው ባላወቀ ሁኔታ ታስረው የቆዩና በቅርቡ ፍርድ ቤት የሚቀርቡ አባሎቻቸው መኖራቸውንም አቶ አዳና አስረድተዋል። ይህም ብቻማ አይደለም፣ ሌሎችም አሉ። አሁን እንደውም ሳንትን ያላልናቸው ከነሀሴ ጀምሮ አሁን የታሰሩ ሰዎችም እዚህ ራሱ ቅሊንጦ ማረሚያ ቤት ታፍ ነው መጥተው ለረቡዕ ፍርድ ቤት ይቀርባሉ የተባሉ እንዳሉ አሁን ቅድም እንደውም አንተ ወደዚህ እየመጣ ሁሉ መረጃ ደርሶናል። ይሄ እንግዲህ የማናውቃቸው በድብቅ የታሰሩ በጣም ከፍተኛ የሆኑ ሰዎች እንዳሉ ነው እኔ ከዚህ የምረዳው እና በጣም ከቢቸና ወረዳ ለምሳሌ አቶ ባዬ ደሱ መምህር ናቸው ደብረ ወርቅ ማለት ነው። እንደዚሁም አቶ ሲመሽ የሚባሉ በነሐሴ መጨረሻ ላይ መጥተው ታስረው እስካሁን ድረስ እንደውም እኛ የት እንዳሉ ሳናውቅ አሁን በከፍተኛ ደረጃ ባደረግነው ቅሊንጦ ህኒ ቤት እንደሚገኙና አሁን ለየካቲት 8 ቀን 9 ለፍርድ ቤት ልደታ ፍርድ ቤት ውስጥ እንደሚቀርቡ ነው እና በዚህ አይነት በጣም ብዙ ቦታዎች ላይ ሳናውቅ የታሰሩ ሰዎች እንዳሉ ነው። ይህን ትንሽ ጥሩ የሆነ ሁኔታ ላይ አይደለንም። አሁን እኛ በጎን ወደ ድርድር ንግባ የሚል እንትን አለ። በጎን ደግሞ እንዲህ አይነት በአባሎቻችን ላይ ማዋከብና ማንገላታት እየደረሰ ነው። በደቡብ ክልል ጋሞ ጎፋ ዞን የሚገኙ አስራ ሶስት የመያድ አመራሮችና አባላት ከቀናት እስር በኋላ በቅርቡ በዋስ መፈታታቸው ይታወሳል። ሰዎቹ የተፈቱት በህጋዊ መንገድ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ተባብሮ የመስራቱን ሂደት የተሳለጠ ለማድረግ መሆኑን የክልሉ መንግስት አስታውቋል። ሰዎቹ የተፈቱት መንግስት በህጋዊና ሰላማዊ መንገድ ተመዝግበው ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር እንደሆነ ነው የክልሉ መንግስት ቃል አቀባይ የገለጹት። የመያድ ዋና ጸሐፊ እንደሚሉት ግን ይህ የመንግስት አባባል ከልብ መሆኑ የሚታየው በሂደት ነው። ይህን እንግዲህ አሁን ወደፊት የምንፈትሸው ነው የሚሆነው። አሁን ለረቡዕ ተጠርተናል። በዛ ላይ እንየዋለን። እስካሁን ድረስ ግን እየተሰራ ያለው ግን በዛ መልክ አይደለም፣ ነው እያልኩ ያለሁት። ያው ቅድም እንዳልኩ ሰምቼዋለሁኝ። በዛ አሁን ለድርድሩ ሲባል ነው የተፈቱት የሚለው ለዛ ብለውም ከፈቱት እኛ በቀናነቱ ነው የምናየው፣ ነው እያልኩ ያለሁት። ጥሩ ነው እንደዛ መቻቻልና ወደ ሰፊነት ከተገባ ነው። እስካሁን ግን ሲደረግ የነበረው ግን ለዛ አይደለም። አሁን ቀረብ ጀምሮ በሚሆነው ሂደት እንደዚህ አለዝበው የሚሄዱ ከሆነ ሰየ ነው። ዞሮ ዞሮ እኛ ለአንዲት ኢትዮጵያ ነው እነሱም። እኛ መስራት ያለብን ለሀገር ነው፣ ለሰላም ነው፣ ለመረጋጋት ነው። እና በዚህ ሂደት ላይ አሁን ይሄ የለም ይሄ የለም የሚል ሰጥ አገባ ውስጥ አንገባም። ተፈጥረዋል። የምንፈልገውም ግቡ ያ ነው። የቀድሞውን ዋና ጸሐፊ አቶ ተስፋዬ ታሪኩንና የምዕራብ ጎጃም ዞን ጸሐፊ የሆኑትን መቶ አለቃ ጌታቸው መኮንንን ጨምሮ በእስር ላይ የሚገኙ ከፍተኛ አመራሮቻቸው ጉዳይ በፍርድ ቤት እየታየ መሆኑንም አቶ አዳነ አስታውሰዋል። በቅርቡ ታሰሩ የተባሉትን የፓርቲውን የይልማና ዴንሳ ሰብሳቢ ጉዳይ በተመለከተ ከአማራ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ከየትኛውም የመንግስት አካል ምላሽ ከተገኘ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍራዮክ ከአዲስ አበባ